በትላንትናው ዕለት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጭ ዲፕሎማቶችና አምባሳደሮች ስለ ሀገሪቱ ወቅታዊ ሁኔታ ማብራሪያ መስጠታቸው ተዘግቧል። ጠቅላይ ሚኒስትሩ ባደረጉት ንግግር አሁን በሀገሪቱ አለ ያሉት ሰላምና መረጋጋት በዚሁ ከቀጠለ የአስቸኳይ ጊዜ አዋጁ ሊነሳ እንደሚችልም ጠቅሰዋል። የአስቸኳይ ጊዜ አዋጁ አስፈላጊ ካደረጉት ሁኔታዎች የዜጎችን ሰላምና ደህንነት ወደ ነበረበት መመለስ፣ ለጎብኚዎችና ለውጭ ዜጎች ደህንነት አስተማማኝ ጥበቃ ማድረግ፣ ለመሰረተ ልማቶችና ለውጭ ባለሀብቶች ጥበቃ ማድረግ እንደነበር በመንግስት ኮሚኒኬሽን ጉዳዮች የሕዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ለዶችቬሌ ይናገራሉ። አዋጁ ሊነሳ ይችላል በሚለው ላይም ማብራሪያ ሲሰጡ ይህ አስቸኳይ ጊዜ አዋጅ ኮንዲሽናል ነው። ኮንዲሽናል ነው ስንል በቅድመ ሁኔታዎች ላይ የተመሰረተ ነው ማለት ነው። የአስቸኳይ ጊዜ አዋጁን አስፈላጊ ያደረጉት ሁኔታዎች እየተሻሻሉ ሲሄዱ፣ እና ሰላሙ በይበልጥ አስተማማኝ የሆነ ሲሄድ እና ደረጃ በደረጃ በቅድመ ሁኔታዎቹ እየቀሩ ሲሄዱ የአስቸኳይ ጊዜ አዋጁ እየተሻሻለ የሚሄድበት በመጨረሻም ደግሞ አስቸኳይ ጊዜ አዋጁ አስፈላጊ ያደረጉት ሁኔታዎች ሲቀሩ አብሮ የሚቀር ነው ማለት ነው እና በዚህ ደረጃ ነው የሚታየው የሚል አለኝ። የሀዋሳ ነዋሪ የሆኑት አቶ አማን በከተማቸው ችግር ቢኖርም አዋጁ ሰላምን አስፍነዋል ይላሉ ጊዜ አዋጁ ለሀገራችን ትልቅ ጠቀሜታ የሰጠ አዋጅ ነው። በተለይ ኢትዮጵያን ያረጋጋ አዋጅ ነው ብሎ መውሰድ ይቻላል። እኔም እንደ ግለሰብ በአዋሳ ከተማ እንደ መኖር መጠን አዋሳ የተረጋጋች ከተማ ናት። የአስቸኳይ ጊዜ አዋጁ ከመውጣቱን በፊት የተረጋጋች ናት፣ አሁንም ከአዋጁ በኋላ የተረጋጋች ለማንኛውም ዜጋ መኖር የሚሰጥባት ምርጥ ከተማ ናት። ስለዚህ የአስቸኳይ ጊዜ አዋጁ በአዋሳ ላይ ያደረሰው ምንም አይነት ተጽዕኖ የለም። ከአዲስ አበባ ያገኟቸው ግለሰብ አዋጁ የማህበረሰቡን እንቅስቃሴ ላይ ምንም ለውጥ አላመጣም ይላሉ ግን ኢኮኖሚና ኢንተርኔት ላይ ጫና ፈጥረዋል ባይ ናቸው። አሁን ከወጣ በኋላ የተረጋጋ ነገር ነው። ሁሉም ባለበት የቀጠለ ነው። ከነበረ በኢኮኖሚ ላይ ተጫና ቢፈጥሩም መረጋጋቱ ተመልሷል። ግን ኢኮኖሚ ላይ ጫና አለው እና አሁን በኢንተርኔት ዙሪያ ላይ ብዙ የሚሰሩ ስራዎች ነበሩ። ቢ በቃ ብዙ የምሰራቸው የምጠንቀሳቀሳቸው ብዙ ነገሮች ተዘግተዋል። በወሎ ዩኒቨርሲቲ ተማሪ የሆኑት ግን ስማቸው እንዳይጠቀስ የፈለጉት ከሐዋሳና ከአዲስ አበባ አስተያየት ሰጪዎች በተለየ ሁኔታ በከተማቸው ሰላምና ደህንነት እንደሌለ ይናገራሉ። የጠቅላይ ሚኒስትሩን ንግግር እንዴት ይመለከቱታል? ብዬም ጠየቅኳቸው። ይሄ በቃ እንደው ተረት ተረት ሆኖ እንትን የሚል ነገር ነው። እየጨመር ነው ያለው አሁን በዚህ ወይ እኔ መቼ ብታይ ሰኞ ብታይ እንትና ወልዳይ ከተማ ነበርኩኝና እዚያ ቤንጀመትጀ መህን ሀራ የምትባል ከተማ ለች እሷ ጋር ሁለት ኦራል እንትን የሀገር መከላከያ አምጥቶ ታንክ ነው ያጠመደው ማለት ነው። በአይኔ እያየሁት ማለት ነው። ለምን እንደዚህ የሚባሉ በቃ ወሬ፣ ተራ ወሬ ነው እንጂ ብሷል ማለት ይችላለ። በምስራቅ ሐረርጌ የቆቦ ከተማ ነዋሪ የሆኑት ደግሞ ተቃውሞ መቀጠሉን ይናገራሉ። የመንግስት ሰላዮችና ጸጥታ አስከባሪዎች ጨለማን ተገን አድርገው ዘረፋ እያካሄዱ መሆናቸውና ወጣቶች በብዙ ቁጥር እየታፈሱ ነው ይላሉ። ከምስራቅ ወለጋ ከሆሮ ጉድሩ ወደ ቆቦ ከተማ ለመምህርነት ሄዶ እዛ የሚኖሩት በቅርብ ታስሮ መለቀቃቸውን ተናግሮ የሰላምና መረጋጋቱ ይጦት ከበፊቱ ይልቅ ብሰዋል ይላሉ። ምክንያቱም ሲያብራሩ እዚህ ሰላምና መረጋጋት የለም። አሁንም ቢሆን በወታደር ነው እየተዳደረን ያለ ነው። ያለውበት ቦታ ቢያንስ ከአራት መቶ በላይ ወታደሮች ሰፍረዋል። እነሱም በመንደሮች ተበትኖ ማታ ላይ ቦርሳዎችና ጫማዎች የተከለከለውን ባንዲራ አለው በሚል ሰበብ ይወስዳሉ። የጫማ አሁን በሚገርም ነገር የተከለከለ ባንዲራ አለው በሚል ሰበብ ባንዲራው የካናዳ ወይም የሌላ ውጭ ሀገር ይመስለኛል። ሶስት ቀን ማታ ላይ በቤቴ ተመላልሶ ስፈትሹ ነበር። አዋጁ ከታወጀ በአንድ ወር ጊዜ ውስጥ 11670 ሰዎች በተለያዩ እስር ቤቶችና ወታደራዊ ካምፖች መታሰራቸውን የአዋጁ አፈጻጸም አጣሪ ቦርድ በቅርብ መግለጻቸው ይታወሳል።